ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታም ዘዩም አብሬያችሁ ቆያለሁ። የዓለማይን ከፕላኔታችን ትልቅ የስፖርት መድረኮች መካከል አንዱ የሆነውን የዓለም ዋንጫን በምታስተናግደው ካታር ላይ ሆኗል። ምስራቅ አፍሪካዊት ሀገር ኢትዮጵያ ብሔራዊ ቡድኗ በዚህ መድረክ ላይ ለመሳተፍ ባይችልም ልዩ የኳስ ፍቅር ባላቸው አባትና ልጅ ምክንያት ግን ከዓለም ዋንጫው ጋር በተገናኘ በተደጋጋሚ እየተነሳች ትገኛለች። አባት ቴዎድሮስ ባጫ ስፖርትና መዝናኛ ላይ የሚያተኩር የራዲዮ መሰናዶ አቅራቢ፣ በበጎ ሥራዎች ውስጥ ተሳታፊና የኢትዮጵያን ብሔራዊ ቡድን ለመደገፍ በዘላለም ካሳይ በተቀነቀነው የድል ዜማ ውስጥ ደግሞ ገጣሚ ነው። ልጁ ዳግማዊ ቴዎድሮስ የ12 ዓመት ታዳጊ፣ ልዩ እግር ኳስ ክህሎት ያለው ይሄ መሰናዶ በሚቀናበርበት ወቅት ከካታሩ 974 ስታዲየም ፊት ለፊት በጎ ተግባራትን ለማገዝ 974 ጊዜ ኳስ በማንጠባጠብ የዓለም አቀፍ ዜና አውታሮችን ትኩረት የሳበ የነገ ተስፋ ነው። አባትና ልጅ የካታርን ዓለም ዋንጫ ሁሉንም ጨዋታዎች እንዲመለከቱ በፊፋ ግብዣ ተደርጎላቸዋል። ይህንን ዕድል ለማግኘት ግን ዓመታትን የፈጀ ሥራ ጠብቋቸዋል። ዛሬ ምሽት ስለዚህና ስለ መጪው ዘመን ህልማቸው በሰፊው ያጫውቱናል። አብራችሁ እንድትቆዩ እንጋብዛለን። ሀብታሙ ከቪኦኤ አስር ስለደወልክልን እግዚአብሔር ይስጥልን። ግን ያው ሌት ሆነሃል። መጀመሪያ በወቀሳ ነው መጀመረው ምክንያቱም ዓለም ዋንጫ ከተጋበዝን አጋም ሰነዋልና እኛ እንደዚ አይነት ትልቅ ዝግጅት ላይ ቱርናመንት ላይ ስንሳተፍ ለሁለተኛ ጊዜ ነው። የዛሬ አራት ዓመትም የሩሲያ ዓለም ዋንጫው ላይ ተጋብዞ ነበረ ተጋብዘን እዛው ሩሲያ ሄደን ጨዋታዎችንም ተመልክተናል። ዳጌ ዛኔ የስምንት ዓመት አዳጊ ነበር እና አሁን ደግሞ ድጋሚ በአስራ ሁለት ዓመቱ ደግሞ ይሄ ድል ድጋሚ መጥተዋል። እና ያው አናውስ ከተደረገ በጣም ቆይተዋል። እንግዲህ የዓለም ዋንጫ ሊጀመር አስራ አምስት ቀን ሲቀረው ነው የተደረገው። ግን ብዙ ሚዲያዎች ትኩረት አልሰጡንም እና በዚህ እንደ አባትም እንደ አንድ እግር ኳስ ወዳድም በራሴ አዘኛለሁ ለምን ፊፋ ትልቅ ተቋም ነው እኔም ያው እኔ ብስራት ሬዲዮ ላይ መቶ አንድ ላይ የሬዲዮ ፕሮግራም አለኝ ጃር ሜዳ የስፖርት የስፖርትና የመዝናኛ ዝግጅት የሬዲዮ ፕሮግራም አለኝ እና እዛ ላይ ያው ከሱ ጋር ስለተጋበዘበት ጉዳይም አንስተናል አውርተናል ግን በርካታ ሚዲያዎች ግን ብዙም ትኩረት አልሰጡንም እና በዛ ሁሌም በእኛ ሀገር ሚዲያዎች ሁሌም እገረማለሁ። ኤሬስ አሁንም ማሰበን ስለ ደወል ክልል እናመሰግናለን። እንደ ጠቅላላ አድርጌ ለማውራት እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማዊ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጥልቄ ከገባው በኋላ ደግሞ በተለይ የሰላሳ አንደኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከሰላሳ አንድ ዓመት በኋላ ስታልፍ እኔ ትልቁን አሻራ እዛ ላይ ማሳረፍ ችያለሁ። ምክንያቱም ምንጊዜ መዋሊያ ሉሲ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጽሐፍ እና ፕሮዲስ በማድረግ እና ወደ ተመልካች እንዲቀርብ በማድረግ ትልቁ ሚና ነበረኝና። ያም የጥበብ እንደ አንድ አሻራ ይታያል ብዬ ያስባለሁ። ከዛ በኋላም በርካቶች የሚያውቁት ሜዳ ላይ የስፖርት የመዝናኛ ዝግጅት በኢቲቪ ስሪ እና በኢቲቪ መዝናኛ ለሶስት አመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚሁ ስራ ስሰራ ነበረ። እንዲሁም የበጎ አድራጎት ስራዎችንም ከአስራ ዘጠኝ ዘጠና ሰባት አመተ ምህረት ጀምሮ በየአመቱ በተለይ የበዓል ቀን ለአንድ ሺህ ለሚሆኑ የጎዳና ልጆች ከነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግማዊ ጋር ስብስቤ፣ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ስጠኝ ብዬ እና እግዚአብሔር አልነሳኝም ወንድ ሊሰጠኝና እንደገና ደግሞ እንደ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው ሁለት ሺ አስር አመተ ምህረት አስር የደቡብ አፍሪካ የዓለም ዋንጫው ሲጀመር ዳጊ ግን የሶስቱ ወር ሕፃን ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነው። እና እስከዛ ድረስ ያደረሰ ቴዎድሮስ፣ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ችላችኋል። እድሉን እንዴት አገኛችሁ የሚለውን ሲጠቅልላ አድርገን ንገረኝ አስራ ሁለት ዓመት በፊት ዳግማዊ የሶስት ወር ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር ዓለም ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በዓለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጣዋል ይህንን የዓለም ዋንጫ መነሻው እንግዲህ በጣም ያስደሰታል። ሁለት ሺ አስር ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው የዓለም ዋንጫ ነው እና እኔ ትኬት ደርሶ ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳሁ እና ቶሎ ብዬ ታክሲ ዜ ሮጬ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለ ሃይማኖት። እዛ ሄጄ ዳጊን በውስጥ እነዚህ አቅፌው በታክሲ ድጋሜ ሚሊኒየም አዳራሽ መጣሁ እና በጣም ብዙ ህዝብ ነበረ። ከአምስት ሺህ ሰው በላይ ነው ፎቶ የተነሳሁ እና ውስጥ እንደ ሁለት አይቻ ምን ሲሉኝ አይ እንደ ልጄ ያልተነሳ ብዬ ከዳጊ ጋር በእኔ ቅፍ ውስጥ ሆኖ ተነሳ። እንደውም የኢትዮጵያ ባንዲራን ይዘን ነው አብረን የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው? ምናልባት ሲያድግ እንደ አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው። ምክንያቱም ኳስ ተጫዋች የሚሆን ከሆነ፣ ይህንን እያየ የሚያደግ ከሆነ የተሻለ ተጫዋች ይሆናል እና ህልምም ይኖረዋል ብዬ ነው እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ እጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾች ነው ያለው እና ከህጻንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱ እና እንደ ህልማቸው ይጠቀሙበታል። ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይህንን አጋጣሚ ተጠቀምኩት ማለት ነው። ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያውያንን ማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው? ሀብትሽ፣ ከዛ በፊት እንግዲህ ዳጊ ያን ፎቶ ከተነሳ በኋላ አንድ ዓመት ሆነው እና በአንድ ዓመቱ ዳዴም እየሄደ በቤት ውስጥ እነዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመጣል እና የእግር ኳስ ፍቅሩ እያደገ እያደገ ሄደና ልክ ሶስት ዓመቱ ሲሆን በአሴጋ አሰግር ተስፋዬ ያው ከዚህ ዓለም በሞት ተለይቷል። የሱ አካዳሚ ነበር አሴጋ አካዳሚ። እዛ አስገባውት ሳስገባው፣ አሴጋ አይቻልም ሲለኝ የስድስት ዓመት ልጆች ናቸው የሚገቡት። ግን አይ ግድ የለም ይህ ክረምት እዚሁ ያሳልፍ አልኩት እና በአጋጣሚ ዳጊ ሲመጣም ከስድስት ዓመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ በሁለት ዓመቱ ጀምሮ ቤት ውስጥ ኳስ ዝም ብዬ ፓስ ምናምን አስመጥተው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት ዓመት ልጆች ጋር የሶስት ዓመት ዲፈረንስ መቶ ማለት ነው። አሁን ድረስ አሁን አስራ ሁለት ዓመቱ ነው ከአስራ አምስት ዓመት ልጆች ጋር የሚጫወተው እና ሁልጊዜም እሱ የሶስት የአራት ዓመት ዲፈረንስ እያደረገ ነው ሲጫወት የነበረው ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድጋሚ ስምንት ዓመት ይመጣል። የስምንት ዓመት ጻ ልጅ ሆኖ ድጋሚ ሩሲያ ለማንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር አጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማንና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንታሪ ፊልም ሰርቶት ለአለም ያዳረሰልን። እና በኋላ ላይ እነ ኢንፋንቲኑ ያንን ቪዲዮ ተመልክተው እኔም ደግሞ ኢሜይል ለነሱ ላኩላቸው። በዛም ምክንያት ይህ ልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታን የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊ እዚያው እግር ኳስ ውስጥ ነበረ ሁ ተመልሶ አስራ ሁለት አመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሚኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር ስልሳ አራቱንም ጨዋታ ነው የተጋበዝነው። እንግዲህ ጨዋታውን እያየን ነው፣ እስከ ዋንጫው ድረስም እንዘርቃለን ማለት ነው። ኢትዮጵያን የምናስተዋወቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያኖች ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም። እና እንግዲህ እናት በህመም ውስጥም ሆና ብታሳድግ፣ ደልቶ ብታሳድግ፣ በድህነቱ ውስጥም ብታሳድግ እናት እናት ነችና፣ እናትና የቆሸሸ ውሃ አይጠላምና፣ ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው እና ያንን በጣም ተደቅናል። ስለዚህ እኛም ስንመጣ አንድ ነገር የምናገኛቸውን ሰዎች የሚገርም እንደው በቪዲዮ የያዝ ናቸው ብዙ ሰዎች ሲያገኝ ዳጊ ጥሩ በእንግሊዝኛ ጥሩ ነው የሚናገረው፣ በጣም ይግባባል፣ ጎበዝ ነው። ስፖክኑ በጣም ጎበዝ ነው። ከኔም የተሻለ አቅም አለው እና የሚያገኛቸውን ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ይነግራቸዋል። ባንዲራችንን፣ አለባበሳችንን እንዲሁም ስለ እግር ኳስ ያለውን ክህሎትና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኝበትን ቦታ ሁሉ እየነገራቸው ነበረ እና ከአፋር ጀምሮ የሰው ዘር ቀደምት መገኛ መሆናችን ሁሉ ላገኛቸው ተጫዋቾች ሁሉ እየነገረ ፈኖችም ሲያገኙን ኬትን የመጣችሁት ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር። የገባ ነው እና ከሜትሮ ጀምሮ ምናልባት እስከ ስቴሮም ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋልና የእንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን የሚገለጥ ምናልባት ከሺህ ሰው በላይ ፎቶ ትከኛ ጋር ተነስተዋል፣ እንትን ሲያደርግ ነበር እና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት እያላቸው ነው። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። የዛሬ እንግዶቼ ትኩረትን የሳቡት ኢትዮጵያውያን አባትና ልጅ የዓለም ዋንጫ ታዳሚያን ቴዎድሮስ ባጫና ልጁ ዳግማዊ ቴዎድሮስ ናቸው። የሙዚቃ አፍታ ወስደን እንመለሳለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። የዛሬ እንግዶቼ ትኩረትን የሳቡት ኢትዮጵያውያን አባትና ልጅ የዓለም ዋንጫ ታዳሚያን ቴዎድሮስ ባጫና ልጁ ዳግማዊ ቴዎድሮስ ናቸው። የመጪ ዘመን ህልማችሁ ምንድን ነው ያንተና የልጅ በተለይ ከእግር ኳሱ ጋር በተገናኘ ያላችሁ የጋራ ህልም ምንድን ነው የሚለውን ጠቅልላ አድርገህ ንገረኝ። እንግዲህ የእኔ ትልቁ ግቤ ዳጊ አንድ አምስት ልደቱ ሲከበር በርካታ የጓደኞች የእግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት ሀያ ስድስት ነበረ ቀኑ እና ደቡብ አፍሪካ ከኢትዮጵያ በምትጫወታለች እዛ ደቡብ አፍሪካ ሪ እና አንድ ኩል ወጣንበት። ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነው። በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ምናልኳቸው የዛሬ ሀያ አመት ጠብቁት፣ ከሀያ አመት በኋላ ዳጊን ፕሮፌሽናል ተጫዋች ሆኖ ሀገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበረ እና ያው እነሱ ይዝቃሉ፣ ምክንያቱም የእሱን ፍላጎት አታውቅም ምናምን ይሉኝ ነበረ። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋለህ፣ አስገድደው ነው ይላሉ መቼስ እኔ እንደ አባት አስገድጄ ዘራፊ ከማድረገው አስገድጄ አልባሌ ቦታ ውስጥ እንዲውድቅ ከማድረገው አስገድጄ ጥሩ፣ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ፣ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም እና ይሄን ሁሉ አመታት ከእሱ ጋር ስውድቅ ስነሳ ነው ያ የቆየሁት ማለት ነው። እና ትልቁ ግባችን እንግዲህ የሚቀጥለው አራት አመት እንደኔ መሻት በአስራስድስት ወይ በአስራሰባት አመቱ ፕሮፌሽናል ኮንትራክት ይፈርማል ብዬ አስባለሁ። ያ የእሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሸዋለሁ። ከዚህ በኋላ የሱ ትልቅ አቅም አቅሙ አውጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህን የምናደርገዋለን ብዬ አስባለሁ። የአክስ አምስተርዳም ፎቶ ይዘን በየስቴዲየሙ እየዞርን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታለንቶችን እና ጥሩ የሚያሰለጥኑት አያክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ እያነሱን ወደ ኢንስታግራም ላይ እየለጠፉን ነው ተጫዋቾችም እናገዛቸዋለን ብሏል። ስለዚህ በአጭር አመት ጊዜ ውስጥ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ የዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው፣ ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ። አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደርግ ፍቀድልኝ እና ስለነበረው ቆይታ ላናግረው በጣም አመሰግናለሁ። ሰላም ዳግማዊ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረ ቆይታ ምን ይመስላል? እንግዲህ እስካሁን በወጣውባቸው ጊዜ በጣም ደስ ብሎኛል። ኳታር ባለውበት ጊዜ የገጠሙኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር አመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ከመጣሁ በኋላ ብዙ ትላልቅ ተጫዋቾችን አግኝቻለሁ ኦልሞስት ሁሉንም በማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በሚሰተው በጣም ብዙ ሁሉንም ጨዋታ ማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰረው እየሰራው ነው ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እየሟለው ነው። እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይም አይቻለሁኝና የትኛውን ማግኘትህ የበለጠ አስደሰተ? ካርሎስና ሮናልዶን በማግኘት ይላል ደስ ይለኛል። ትልቁ ሮናልዶን፣ የብዙ ሰዎች ትልቅ አይከኖች ናቸው እና ይህን ትልቅ አይከኖች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስራት እሱ ራሱ ትልቅነት ነው። እኔ ምንድን ነው እሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል። በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱም ማግኘት በእርግጥም እድለኛ ነህ። ዳግማዊ ስለ እግር ኳስ ፍቅር ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ? አዎ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። ይህ እነዚህም ትልቅ እድሎች መጡልኝ። ይህ ላይ ሆነው በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ፣ እወድሃለሁ ለማለት እፈልጋለሁ። ዳግማዊ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው? አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ የትምህርት ቤቱ ባለቤትም እዛ ውስጥ ለሚያደርጉልኝ አስተማሪዎች የምለው ሁሉ አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኮስጫች መሆን እፈልጋለሁ፣ እሆናለሁ ብዬ አስባለሁ እና በትምህርቱ ደግሞ ትልቅ መካኒካ ኢንጂነሪንግ ትልቅ መኪና ካምፓኒ ነው የሚሆኛል ብዬ አስተማሉ። ህልምህ እንዲሳካ መመኝልሃለሁ። ዳግማዊ፣ ከመለያየታችን በፊት እስካሁን ከጠየቅክ ሁሉ ከባዱ ጥያቄ ነው። የዘንድሮን ዋንጫ ማን ያሸንፋል? እኔ ክሪስቲያን ሮናልዶ አድናቂ ነኝ። ፖርቱጋል ታሸንፋለች ብዬ አስባለሁ። ቴዎድሮስ ልጠይቀው። ቴዎድሮስ፣ ማንም ያሸንፍ ይመስላል? እኔ ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ተጣለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን። ያው የተለያየ ምድብ ላይ ስለሆኑ ግን ከፊት ለፊት ያለቸው ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኒዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደርሳተል ብዬ አስባለሁ። ምክንያቱም የዚህ አሸናፊ ፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥ ያለው ዳጌ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው። እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ ዓለም ዋንጫ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ። ሁለታችሁ ነው። በጣም አመሰግናለሁ። በመጨረሻ አንድ ድል ስትይ መልዕክት ብቻ ለማስተላለፍ የማስተላለፈው መልዕክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል የቤተሰብ ድምር ውጤት ነው ሀገር የሚሆነው እና ሁላችንም በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ተቻለን ውጤታማ የማንሆንበት ምክንያት የለም ብዬ አሰባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ፣ ነገር ግን በትምህርት ብቻ ያን ውጤታማ መሆን ይቻላል የሚባል ነገር ይላል። በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራቶች የሙዚቃ ታለንት የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል፣ እንደ ቤተሰብ ማለት ነው። መገደብ የለብንም። ወላጆች ከኛ ትምህርት ይውሰዱ ማለት እፈልጋለሁ ብዬ በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው አለበለዚያ ለፍተ ለፍተ ለፍተ መጨረሻው ገደል ነው የሚሆነው ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን አንተም ሁን ለማለት እፈልጋለሁ። ወንድሜ በጣም አመሰግናለሁ። ቴዎድሮስ በጣም አመሰግናለሁ። በጥጋ እግዚአብሔር ይስጥልን። colui helen colui inedi colui yfter angui a la benefisi egman min la hafati in the streets are hands are lifting as we lose our inhibition celebration it surrounds us the beautiful game and together at the end of the day we all say out oh, of time, it's time. ስራችሁን ስለቆያችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን የሳምንት ሰው ይበለን መልካም ምሽት